በህዳሴ ግድብ ጉዳይ ላለፉት ቀናት የመከሩት ኢትዮጵያ ግብፅና ሱዳን እንዲሁም ዩናይትድ ስቴትስና የዓለም ባንክ የጋራ መግለጫ አውጥተዋል። የዩናይትድ ስቴትስ የገንዘብ ሚኒስቴር የህዝብ ጉዳዮች ቢሮ ዛሬ ባሰራጨው መግለጫ የኢትዮጵያ የግብፅና የሱዳን የውጭ ጉዳይ ሚኒስትሮችና ልዑኮቻቸው በታላቁ የኢትዮጵያ ህዳሴ ግድብ አሞላልና ስራ ላይ ከጥር 19 2012 ዓ ም እስከ ዛሬ ጥር 22 2012 ዓ ም ዋሽንግተን ዲሲ ውስጥ ባደረጉት ድርድር ላይ በታዛቢነት እየተሳተፉ ካሉት የዩናይትድ ስቴትስ የገንዘብ ሚኒስትርና የዓለም ባንክ ፕሬዚደንት ጋር መገናኘታቸውን አስታውቋል። በስብሰባዎቻቸው ማብቂያ ሚኒስትሮቹ በአጠቃላይ ስምምነቱ መፈረም ባለባቸው ሦስት ነጥቦች ላይ ስምምነት ላይ መድረሳቸውን አመልክቷል። ነጥቦቹም አንደኛ፣ የታላቁ ሕዳሴ ግድብ ደረጃ በደረጃ አሞላል የጊዜ ሰሌዳ፣ ሁለተኛ፣ በድርቅና በተራዘመ ድርቅ ጊዜና በተራዘሙ ደረቅ ዓመታት ወቅት የግድቡ አሞላል ቅነሳ ሥርዓት፣ እንዲሁም ሦስተኛ በድርቅና በተራዘመ ድርቅ ጊዜና በተራዘሙ ደረቅ ዓመታት ግድቡን የማንቀሳቀስ ዓመታዊና የተራዘመ ጊዜ ቅነሳ ሥርዓት መሆናቸውን የጋራ መግለጫው አመልክቷል። በተጨማሪም ሚኒስትሮቹና ልዑኮቻቸው በመደበኛው የርጥበትና የውሃ ግኝት ሁኔታዎች ውስጥ በግድቡ ዓመታዊና የተራዘመ ጊዜ የማንቀሳቀስ ሥርዓት ዝግጅት ማጠናቀቅ ላይ እንዲሁም በቅንጅት ሥርዓት በውዝግብ አፈታት ደንቦችና በመረጃ ልውውጥ ላይ መወያየታቸውንና መስማማታቸውንም መግለጫው ጠቁመዋል። በተጨማሪም ለግድቡ ደህንነትና ለተንጠለጠሉ የተፈጥሮ አካባቢና የማኅበራዊ ጫና ጥናቶችም መፍትሔ ለመስጠት መስማማታቸውም በጋራ መግለጫው ተጠቁመዋል። ከላይ የተጠቀሱትን ስምምነቶች ያካተተ የመጨረሻ የስምምነት ሰነድ ለፌብርዋሪ 2020 ዓ ም መጨረሻ የካቲት 2012 ዓ ም የመጨረሻ ሳምንት መሆኑ ነው በኢትዮጵያ የዘመን አቆጣጠር እንዲያዘጋጁ ሚኒስትሮቹ ለቴክኒክና ለሕግ ቡድኖቻቸው ትዕዛዝ መስጠታቸውንም መግለጫው አስታውቋል። ወሰን ተሻጋሪ ትብብርን አካባቢያዊ ልማትና ምጣኔ ሀብታዊ መቀናጀትን ግምት ውስጥ ባስገባ ሁኔታ ከስምምነቱ የሚመነጩ ጉልህ አካባቢያዊ ጥቅሞችን ሚኒስትሮቹ እንደሚገነዘቡ ወይም ዕውቅና እንደሚሰጧቸው አመልክቷል። የአምስቱ ወገኖች የጋራ መግለጫ ጥቁር አባይን በማልማት የኢትዮጵያን የግብፅንና የሱዳንን ሕዝቦች ሕይወቶች ለማሻሻል የወሰን ተሻጋሪ ትብብርን አስፈላጊነት ሚኒስትሮቹ በድጋሚ ማረጋገጣቸውን ከዩናይትድ ስቴትስ የገንዘብ ሚኒስቴር የወጣው የጋራ መግለጫ አመልክቷል። በሌላ በኩል ግብፅ አሁን በያዘችው አቋሟ የምትቀጥል ከሆነ የታላቁ ህዳሴ ግድብን አሞላልና አጠቃቀም በተመለከተ ስምምነት ላይ ለመድረስ ረጅም ጊዜ ሊወስድ እንደሚችል በዩናይትድ ስቴትስ የኢትዮጵያ አምባሳደር ገልጸዋል። አምባሳደር ፍጹም አረጋ ይህን የገለጹት ሦስቱ ሀገሮች በሚኒስትሮች ደረጃ ለሦስት ቀናት ሲያደርጉት የነበረው ድርድር ካበቃ በኋላ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ ነው። የሀገሮቹ ድርድር የመጨረሻ የስምምነት ሰነድ እንዲዘጋጅ ለቴክኒክና ለሕግ ባለሙያዎች ትዕዛዝ መሰጠቱ በተገለጸበት በዚህ ጊዜ ግብፅ ፈጣን ስምምነት ላይ እንዲደረስ ፍላጎት እንዳላት ማሳየቷን አምባሳደሩ ጠቁመው፣ በዝርዝር ጉዳዮች ላይ ያላት አቋሟ ግን የሚፈለገውን ስምምነት እንዳያዘገየው እንደሚሰጉ ተናግረዋል። አምባሳደር ፍጹም አረጋ ከሀብታሙ ስዩም ጋር ያደረጉትን አጭር ቃለ ምልልስ ቀጥሎ ያዳምጡ። በጣም አመሰግናለሁ አምባሳደር ፍጹም አረጋ። የአባይን ግድብ አሞላልና አጠቃቀም በተመለከተ ሶስቱ ሀገራት በሚኒስትሮች ደረጃ ድርድር ሲያደርጉ ሰንብተዋል። የአሁኑ ድርድር ውጤት ምን ሆነ የአሁኑ ምክክር ንግግር ውጤት ምን ሆነ የሚለውን እስቲ በአጭሩ ይንገሩን። ውይይቱ እንደተከታተላችሁት በምናልባት ማህበራዊ ሚዲያ ተገልጿል። ሶስት ቀን ተኩል ወይም አራት ቀን የፈጀ ነው የነበረው። በብዙ ጉዳዮች ላይ ውይይት ተደርጓል። አጀንዳው የነበረው መጀመሪያ ጊዜ የውሃ መሙላት የህዳሴ ግድብ ሙሌት ማለት ነው፣ ወይም ፊሊንግ የሚባለው ነው። ከዛ ደግሞ አስተዳደር ወይም ኦፐሬሽን የሚመለከት ነው። ሶስተኛው ደግሞ ድራውት ሚቲጌሽን የሚባል ነው፣ ወይም ደግሞ በድርቅ ጊዜ የሚያጋጥም ሁኔታ አመራር ነው። ድራውት ሚቲጌሽን የሚባለው ራሱ ሶስት ክፍሎች ያሉት ነው። የመጀመሪያው ድራውት የሚባል ነው፣ ወይም ደግሞ ድርቅ ተብሎ ዲፋይን የተደረገው ለአንድ አመት ብቻ ችግር ሲያጋጥም በአየር ሁኔታ ምክንያት ውሃው ቢቀንስ እና እስከ ምን ድረስ ምናምን የሚለው ሁ ሁሉ አለው ይደረጋል የሚለውን የሚመለከት ነው። ሁለተኛው ፎር ኮንሰኩቲቭ ኢየርስ ወይም ደግሞ ካሁን ቀደም በእኛ ሀገር ሰባ ሰባት ድርቅ አጋጥሞ የነበረው አይነት ቢያጋጥም ይሄ እስካሁን በመቶ ሀያ አመት አንድ የሚያጋጥም ካጋጠመ ከአምስት እስከ ስምንት አመት ድረስ ሊወስድ እንደሚችል ነው ጥናቱ የሚያሳየው እና የእሱ አይነት ሁኔታ ቢያጋጥም ምን ይደረጋል በታችኞቹ የግርጌ ሀገሮች እንዳይቸገሩ ምን ማድረግ ያስፈልጋል የሚል ውይይት ተደርጓል ማለትም ፕሮጀክቱ ላይ ብቻ ፎከስ አድርገን ነው ስናገር የነበረው። በሶስተኛ ደረጃ ደግሞ ኮንሴኪቲቭ ወይም ፕሮሎንግድ ድራይ የርስ ወይም ደግሞ ድርቅ አይደለም ከፍተኛ የሆነ የውሃ መቀነስ ለተከታታይ ዓመታት ቢያጋጥም ምን አይነት ሚቲጌሽን ይሰራል የሚሉ ጉዳዮች ላይ ነበር ምክክሩ ሲካሄድ ነበረው እና በጣም ብዙ ቴክኒካል ጉዳዮች ያሉት በመሆኑ በመርህ ደረጃ መግባባት የተደረሰበትን ወደ ቴክኒካል እና ወደ ሊጋል የመቀየሩ ሂደት በተጠበቀው መንገድ ማለትም በተጠበቀው ጊዜ ገደብ ውስጥ ማጠናቀቅ አልተቻለም። ስለዚህ ተጨማሪ ጊዜ አስፈልጓል ማለት ነው። መርሁ ላይ ያለውን ነገር ይህንን ለማስቀመጥ እንግዲህ የቴክኒክና የሕግ ቡድኖች ከሰኞ ጀምሮ እንደገና ይቀመጣሉ ማለት ነው። ስራው ይቀጥላል እና ጠቅላላ እንደገና የተስተካከለ ሰነድ ይዞ በሰላሳ ቀን ውስጥ እንዲያልቅ የሚል ስምምነት ላይ ነው እንትን ያደረግነው ይሄ የጋራ የሆነው ስምምነት የተወሰኑ ሰዓታት ውስጥ በትሬጀሪ ዌብሳይት ላይ እንዲወጣ ነው ተስማምተን፣ ይወጣ ነው ማለት ነው። አምባሳደር እንግዲህ በአሁኑ ቆይታ ባለፈው በነበረው ንግግር ሀገራቱ የተስማሙባቸውን ጉዳዮች የሚያጸኑ የመፈራረም ስነስርዓቶች እንደሚቀጥሉ ነበረ ተጠብቀው የነበረ ያ ያልሆነበት ልዩ ምክንያት ምንድን ነው? የሶስቱም ሀገራት ተወካዮች የተስማሙበትን ነገር ወደ ውል ለመቀየር ያዳገታቸው ነገር ምንድን ነው? ያው እንግዲህ በዚህ አይነት ውይይት ላይ የሚታዩ ጉዳዮች አሉ እና አንዳንዶቹ የቴክኒካል እንግዲህ ሶስቱም ሀገሮች የራሳቸው ቴክኒክ ቡድን የሚሰጡትን የመረጃ ምንጭ መሰረት በማድረግ ነው የሌሎቹ እየቀጠለ ያለው። ስለዚህ እዛ ላይ የሚቀርቡን ጉዳዮች ስናያቸው የሶስቱም ሀገሮች ኤክስፔክቴሽን የተለያዩ ነገሮች ናቸው። በኢትዮጵያ በኩል ፕሮጀክቱን እና ፕሮጀክቱን ብቻ ማለትም የታላቁ ሕዳሴ ግድብ በመኖሩ ከእሱ ጋር የተያያዘ ጉዳይ ብቻ ይዘን ነው መነጋገር የምንፈልገው ከመጀመሪያው ጀምረንም ግልጽ አድርገን ነው እየሄድን ያለ ነው። በግብጽ በኩል አንዳንድ በመርህ ደረጃ ይሄን ተቀብለናል ይሉና ወደሚያመጧቸው ጉዳዮች ስንገባገን ስንገባ ግን ከዛ ወጣ ያሉ የውሀ ክፍፍል የሚመስሉ ነገሮች ከአጀንዳ ውጭ የሆነ ነገር ማለት ነው ተስተዋውሎ ስለነበረ እነሱ እነሱ ይታረሙ እያደረግን በአንድ በኩል ይታረም እና በሌላ በኩል ደግሞ በሌላ መልክ ይዞ ይመጣል። ስለዚህ ያው ቴክኒካል ጉዳዮች ላይ ሙያተኞቹ እየሰሩ የሕግ ሰዎችም መሀንዲሶችም እንደገና አናሊስቶችም ይዘን ነው እየሰራ ነው ያለ ነው። በዛ መልክ ነው እንግዲህ እየቀጠለ የነበረው። ጊዜው ሊበቃን አልቻለም። ትላንት ለምሳሌ ሚድናይት ሁሉ አልፎ አላለቀም ነበር ውይይቱ። በሶስቱም በኩል ቀና የሆነ ጉዳዩን ለመጨረስ ግን ደግሞ የሶስቱንም መብትና ጥቅም በሚያስከብር መንገድ ለማስኬድ የሚመስል ፍላጎት አለ ግን በዚህ በተወሰነው ጊዜ ውስጥ ግን መጠናቀቅ አልቻለም። ከነባሩ ውይይትና ድርድር ወጣ ያለ ነገር ነበር ወይ የሚነጋገሩት ሀገራት ከፍላጎታቸው ውጪ እንዲሄዱ ከአመኑበት ውጭ እንዲሄዱ የሚያደርግ የመገደድ ስሜትና የመገደድ እንቅስቃሴ ነበረ ወይ? እንደሱ አይነት ነገሮች አልነበሩም። ግብጽ በኩል ጉዳዩ ቶሎ እንዲያልቅ የመፈለግ ነገር ነበር። ዛሬ ልንፈርም ነው የመጣነው እንጨርሰው፣ እንደዚሁም ብለው እንደዚ አይነት ፍላጎት ያሳዩና ጥሩ ለመፈራረም ከመጣችሁ ደግሞ እኛ ደግሞ ይሄ በዚህ መልክ ነው የምናየው፣ እኛም ለመፈራረም ዝግጁ ነን ብለን ስንላቸው እንደገና ወደ ኋላ ላይ ይላሉ። እነሱ የሚጠብቁት ነገር አለ። ያ ነገር እስካልመጣ ድረስ ጊዜ አይፈልጉም፣ ማለት ቶሎ እንዲያልቅ ይፈልጋሉ። ምክንያቱም እንግዲህ የህዳሴ ግድብ የመጀመሪያው ሙከራ የሚቀጥለው ማለትም አሁን በያዝነው ክረምት ላይ እንደሚጠናቀቅና የተወሰነ ውሃ መያዝ እንደምንጀምር ይፋ የተደረገ መረጃ ስላለ ግንባታውም እየቀጠለ ስለሆነ ያው ምንም ቢሆን ወደ ውሃ መያዝ እኛንም ውሳኔ ሳይፈልጉ የሄዱ ነው የሚል ስጋ ስላላቸው ተስማምተን ነው የያዙት የሚለውን ነገር ለማድረግ ከፍተኛ ግፊት እያደረጉ ነው። እንደምታውቁት ይሄ ነገር የተጀመረው የግብጽ ፕሬዝደንት የተባበሩት መንግስታት ስብሰባ ኒውዮርክ ላይ ዓለም አቀፉ ማህበረሰብ ጠልቃ ይግባ ብለው በጠየቁት መሰረት ይህን ተከትሎ አሜሪካ ለሶስቱ ሀገሮች የውጭ ጉዳይ ሚኒስትሮች ባደረጉት ግብዣ መሰረት ነው ስለዚህ ተጠርተን ተጋብዘን ነው የመጣ ነው። በአጋጣሚ አሜሪካ እና የአለም ባንክ ኃላፊዎች መገኘታቸው የአሜሪካ የገንዘብ ሚኒስትሩ ትሬጀሪ ሴክረታሪውና የአለም ባንክ ፕሬዚደንቱ መገኘታቸው እውነቱን ለመረዳት አስችሏቸዋል። ብዙ በፊት ይነገራቸው የነበረ ያ ያልሆነበት ሁኔታ ምን እንደሆነ የተገነዘቡበት ሁኔታ ነበር። እኛም ደግሞ ለማስገንዘብ በጣም ጥሩ አጋጣሚ ነው የነበረው እስከ ፕሬዚደንት ትራምፕ ድረስ የማስረዳት እድል አጋጥሞናል። ይሄ በአንድ በኩል በፖዚቲቭ የሚታይ ነው። በሌላ በኩል ግን ግብፅ ጉዳዩ ቶሎ እንዲጠናቀቅ የመፈለግ ቅድም ባልኩት ምክንያት ምናልባትም ሌሎች ስለኛ ግልጽ ባላደረጉት ምክንያት ብዙ ስፔኩሌሽኖች አሉ በዚህ ዙሪያ። በእነዚህ ምክንያቶች የግብፅ ቶሎ እንዲያልቅ የመፈለግ ጉዳይ ነበር። ጊዜ ወስደን ቀስ ብለን ው ምናምን የምንለውን ሀሳብ ሁሉ ግድ የለም ቶሎ መጨረስ እንችላለን እንደዚህ ብናደርግ እያሉ እንደገና ይዞ ነበር እና በጫና መልክ አይደለም ስብሰባውን ማስጨረስ ስለነበረብን በትዕግስት እስከ መጨረሻው ድረስ ሄደናል። ማለት በአጠቃላይ የውይይቱ መንፈስ፣ የንግግሩ መንፈስ ኢትዮጵያም ሆነ ሌሎቹ ወደሚፈልጉበት ደረጃ የሚያደርስ ነው ወይ? በእርስዎ እይታ የአሁኑ ውይይትና ንግግር ማብቂያ ወይም መዳረሻው እንዴት ይሆናል ብለው ያስባሉ? ማለት በሕዳሴ ግድብ አሞላል እና አስተዳደር ዙሪያ ብቻ አድርገን እስከተነጋገርን ድረስ ኢትዮጵያ እንደ ግድቡ ባለቤት መብቷን ሙሉ በሙሉ ይዛ እንደገና ደግሞ እንደ ራስጌ የውሃው አካል ለግርጌ ሀገሮች ባለፈው ሶስቱ ሀገሮች መሪዎች በፈረሙት መርህ መሰረት የውሃውን የመልቀቅ ጉዳይ ጠብቃ እስከሄደች ድረስ በኢትዮጵያ በኩል ያን ለመፈጸም ዝግጁ ነች። በግብፅም፣ በሱዳን በኩል እስካሁን ችግር ብዙ አይታይም። በግብፅ በኩልም ያንኑ መርህ ተቀብሎ የመሄድ ነገር እስከመጣ ድረስ ስምምነቱ ሊመጣ ይችላል። ግን በዚሁ አቋማቸው የሚቀጥሉ ከሆነ በጣም ረጅም ጊዜ ነው የሚወስድብን። በአንድ በኩል ቶሎ እንዲያልቅ ይፈልጋሉ የምናየው ነገር ስላለ ማለት ነው። በሌላ በኩል ደግሞ ወደ ውይይቱ ሲገባ የእነሱን ጥቅም ብቻ ይዞ የመውጣት ፍላጎቶች። በሚነጋገሩ ሀገሮች መካከል ኮምፕሮማይዝ የሚባል ነገር አለ። ሁሉም የሀገሩን ጥቅም ጠብቆ ግን ደግሞ የጋራ የሆነ ነገር ላይ መድረስ ይቻላል። ወደ እንደዛ አይነት ነገር መምጣት እስከቻሉ ድረስ እዛ ደረጃ መድረስ ይቻላል ባይ ነኝ። ግን እስካሁን ትንሽ እንደሱ አይነት ነገሮች በነሱ በኩል እያየን አይደለም። ስለዚህ ተስፋ ሳንቆርጥ እንቀጥላል ማለት ነው። አምባሳደር ፍጹም አረጋ በጣም አመሰግናለሁ። ደህና ያምሹ። እሺ፣ አመሰግናለሁ።